አሁንም በመስቀለኛ መንገድ ላይ ነን ሲሉ የኦሮሚያ ክልል ፕሬዚደንት ለማ መገርሳ ተናገሩ። ይዘን የመጣ ነው ክፉ የፖለቲካ ባህል፣ በአንድ በኩል እየታየ ያለው ተስፋ በሌላ በኩል ይገኛሉ በማለት ነው የተናገሩት። ክፉ የፖለቲካ ባህል በርካታ ኢትዮጵያውያንን በልቷል፣ አምክኗል ያሉት አቶ ለማ የጥፋት ፖለቲካ እንዲቀር ጥሪ አቅርበዋል። አቶ ለማ የ2010 የበጎ ሰው ልዩ ተሸላሚ ሆነዋል። እስክንድር ፍሬው ዝርዝር አለው። ከፍተኛ ትኩረት ስቦ ከቀጠለው የኢትዮጵያ የለውጥ ሂደት ጋር ስማቸው አብሮ ይጠራል፣ አስተዋጽኦቸው ይጠቀሳል። ለውጡን የመራው ቡድን ስማቸውን የተዋሰው በቀጠሉት ጊዜያትም ተደጋግመው የተጠሩት ሰው የ2010ሩ የበጎሰው የበጎ ሰው ሽልማት ድምቀት ሆነዋል። ቲም ለማ ወይም የለማ ቡድን በኢትዮጵያ እየታየ ያለውን ለውጥ አዲሱን ፖለቲካ ከፊት የሚመራ በቀዳሚነትም የሚጠራ ስብስብ ነው። የበጎ ሰው ኮሚቴ ባደረገው ምርጫ ከዚህ ቡድን ውስጥ ስማቸው በቀዳሚነት ይጠራል፣ አስተዋጽኦአቸው ይጎላል ያላቸውን አቶ ለማ መገርሳን ልዩ ተሸላሚ በማለት ዕውቅና ሰጥቷል። አቶ ለማ ወደ ከፍተኛው ኃላፊነት የመጡት አገራችን ኢትዮጵያ ከፋፋይ የሆኑ ጫፍ የረገጡ አስተሳሰቦች በወጠሯት ወቅት ነው ይላል የበጎ ሰው ኮሚቴ ያዘጋጀውና በሥነ ሥርዓቱ ላይ የተነበበው ታሪክ። አሰባሳቢውን ኢትዮጵያዊነት ከወደቀበት ቀና በማድረግና ብዙዎችን ከጎናቸው በማሰለፍ ሀገራችንን ከስጋት ወደ ተስፋ አሸጋግረዋታል በማለትም ይቀጥላል። አሁን እየታየ ባለው ለውጥ ውስጥ የእርሳቸው አስተዋጽኦ ቀዳሚ መሆኑንም ይገልጻል። የኦሮሚያ ክልል ፕሬዝዳንት የአቶ ለማ መገርሳ ዋቆ የሕይወት ታሪክና የፖለቲካ አስተዋጽኦ የተነበበው አዳራሹን ሙሉ ከመቀመጫ በአስነሳ ጭብጨባ እየተቋረጠ ጭምር ነው። ወደ አገሪቱ የመጨረሻ የስልጣን እርከን ለመምጣት ኢትዮጵያን ለመምራት መንገድ ተጠርጎላቸው በር ተከፍቶላቸው እንደነበር ይጠቅሳል። የተነበበው ታሪክ ለማ መገርሳ የበለጠ እውቅና እያገኙ የመጡት አገሪቱ የፖለቲካ አጣብቅኝ ውስጥ በነበረችበት ወቅት ነው። እናም መፍትሄ የጠፋ ተስፋ የጨለመ በመሰለበት በዚያ ጊዜ ኢትዮጵያዊነትን አንድነትን ሰብከዋል ይላሉ በርካቶች። ከውጣ ውረዶች ሁሉ በላይ የሆነ ችግሮችንም አልፎ የሚሄድ ጥንካሬ መሆኑን በመግለጽ አሁን የሚታየው ለውጥ እንዲመጣ ሂደቱም እንዲፋጠን ቀዳሚ አስተዋጽኦ ማድረጋቸውንም ያምናሉ። ለውጡን በመደገፍ በተካሄዱ ሰልፎች ላይ የተንጸባረቀው ስሜትም ይሄንኑ የሚያጠናክር ነው። የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለአሜሪካ ድምጽ እንዳለው አቶ ለማ የተመረጡት ከበርካታ እጩዎች መካከል ነው ይሄ የኮሚቴው ልዩ ሽልማት ነው ልክ የፊፋ ልዩ ሽልማት እንደሚባለው በጣም ብዙ እጩዎች ነበሩ ከዛ የህይወት ታሪካቸው ተሰራ ምንድን ነው ለሀገሪቱ ያመጡት ለውጥ የሚል በህይወት ያሉም በህይወት የሌሉም እጩዎች ነበሩ ምንድን ነው ያመጡት ለውጥ በተለይ አንዳንድ በልዩኛ ብዙ ጊዜ የሚሸለመው አንድ ዘርፍ ውስጥ ለማስገባት አስተዋጽቸው ሁለገብ የሚሆን ለውጣቸውም ሁላችን ህይወት ውስጥ እንደዚሁ የሚገባ ነውና፣ መጨረሻ ላይ አቶ ለማ በከፍተኛ ድምፅ እጅግ በከፍተኛ ድምፅ ነው ያሸነፉት። ስድስት አመቱ ነው የበጎሰው። ምናልባት ዛሬ አቶ ለማ የተናገሩበት የተሸለሙበት ስነ ስርዓት ዋነኛው ትልቁ ከፍታው ይሄ ነው የበጎሰው ማለት ይቻላል። በጣም በጣም አንደኛ ስታየው ሁሉንም ድንበር ተሻግሮ የሚያስማማ እምነት ተሻግሮ የሚያስማማ ነው። አንዳንዴ በቅንነት ከሰራው ብዙ ነገሮች ይሳከሉ። አቶ ለማን ለሽልማት ያበቃቸው ዋነኛው ነገር ምንድነው ወይ ዋነኞቹ ነገሮች ምንድን ናቸው? አንዱ ለሶስት በኮሚቴው ምነት አንደኛ አገሪቱ ውስጥ ያመጡት ለውጥ ቅድም እንዳልኩ ብዙዎቹ ጥግ ጥጋችን ይዘን ብሔር ብረሰብ ምን ብለን ይዘን በነበርንበት ጊዜ ድንበር ተሻግረው ሰዎችን ለማስማማት ያደረጉት ሁለተኛ ኢትዮጵያዊነት ሙቷል ተቀብሯል ብለው ብዙዎች በሚናገሩበት በተለይ ፖለቲከኞቹ ከፖለቲከኞቹ ወገን ኢትዮጵያነትን ከፍ አድርገው አብዛኛውን ሰው የሚያስማማ ሐሳብ ይዘው የመጡበት ሶስተኛ ሁሉ ያለ አገሪቱ ለውጥ እንደ ጀርባ አጥንት ሆነው ቅድምም እንደተነገረው ራሳቸው እንደ ትልቅ አምጥተው ነገር ግን የለም ዶክተር አብይ ከፊት ቢሆን እኔ ግን ከኋላ ሆኜ ደግሞ ኦሮሚያ ላይ ብሰራ ብለው ያመጡት አካሄድ ቅድም እንደተባለው በሃይማኖት ሰዎች እንኳን ያጣነውን ትልቅ ነገር ያመጡ በመሆናቸው በፖለቲካዊ ለውጥ አምጥተዋል። ብሔራዊ ለውጥ አምጥተዋል። የአመለካከት ለውጥ አምጥተዋል። ትሁት የሆነ ፖለቲካዊ ሰብእና እሱ ላይ ለውጥ አምጥተዋል። የሁሉ ጀግና የመሆን ከአንድ ፖለቲካ ፓርቲ ወጥቶና ከአንድ ብሔር ወጥቶ ሁሉም የሚቀበለው ሰው ባለፉት ዓመታት አተን ነበር። የእሳቸው ግን ከአንድ ወጥቶ ሁሉንም የሚያስማማ ዛሬ የተነስተው ሆነ ለማ አታርጉ ቢሉ የማያረግላቸው ብዙ ህዝብ ነው። አርጉ ቢሉ የሚያረግላቸው የእሳቸው አካባቢ ሰው ብቻ አይደለም በመላ ሀገሪቱ መላ ዓለም ያለው ህዝብ ነውና ሌላ ነው። በጣም ልዩ ያደረገው ተሸላሚው አቶ ለማ መገርሳ ባደረጉት ንግግር ስለ ሽልማቱ የተሰማቸውን አብራርተዋል። እኔ እንኳን ሰርፕራይዝ አልወደድኩም። ነገር ግን ዳዲ ወደዚህ ሲጋብዘኝ እኔ የሆነ መጽሐፍ የሚያስመርቅ ሁሉ መስሎኝ ነበር። ግን እግዜር ያኖርልኝ፣ ምክንያቱም ይሄ ትልቅ ታላቅ ክብር ነው። በተለይም ደግሞ እኚህ ከፊታችን ያሉ ታላላቅ አዛውንቶች እድሜ ዘመናቸውን ሁሉ አገራቸውንና ወገናቸውን ለማገልገል ሌተቀን በምርምር በተለያየ ሙያ ዘርፍ ሲደግሙ የኖሩ በእድሜ ዘመናቸው ታላላቅ ነገርን ለሀገር ያመለከቱ ሰዎች አዛውንቶች መካከል አንድ ወጣት መገኘቱ በእውነት እጅግ በጣም የሚያስገርም ነው። እኔ በግሌ ያደረኩት ነገር ከነኚህ ታላላቅ አባቶች እኩል ያስቆጥረኛል ብዬ አላስብም። ምክንያቱም የሰራሁት ትንሽ ነገር ነው። ትንሿን ነገር የሰራሁትም ለእንዲህ አይነት እውቅና ሳይሆን እኛም በግላችን ጥረት ፈጣሪም ደግሞ ረድቶን በአገራችን ውስጥ አገራችንን ለማገልገል እድሉን ከሰጠን ምናልባትም እንደ ኢትዮጵያዊነቴ ግዴታ፣ የግሌን ግዴታ ለመወጣት ያደረግኩ ትንሽ ስራ ነው እንጂ ለእውቅና አባቴ ያወረሰኝ ውርስ፣ አንድ ትልቅ ቅርስ ሁሌም እስከ ሞት ድረስ ከውስጤ ሊጠፋ ማይችል ራስን መሆን ባለችኝ ትንሽ እውቀትና አቅም ምናልባትም አሁን ያገኘሁትን እድል ሳላገኝ ቢሆን ብዬ የምመኘውን ነገር አጋጣሚውንና እድል ሳገኝ ለማድረግ ሞክር ሞከር ያለው ብዬ ነው የማሰበው። አሁንም በመስቀለኛ መንገድ ላይ ነው ያለነው ሲሉም አቶ ለማ ካለፈው የፖለቲካ ባህል በመነሳት አብራርተዋል። የኛ ሀገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩ ጥሩ መርጠን እንደምንናገረው ጥሩ አይደለም የኛ አገር ፖለቲካ ሸር የተሞላበት ክፋት የተሞላበት ፖለቲካ ነው እጅግ በጣም ከባድ ይሄ ክፉ የፖለቲካ ባህሪ ባህላችን ብዙዎችን ንጹሃን ኢትዮጵያውያኖችን በዝቷል አምክኗል ። ይሄ ያሳለፈ ያሳለፍነው የፖለቲካ ታሪካችን የሚያሳየን ስለሆነም እንግዲህ በመጠፋፋት መኖር እርግማና ቢያንስ እንኳን በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር ይለው በሚል ተፈናና ስለሆነም ምናልባት ጥቂት ግለሰቦች ከፊት በመሆናችን እንጂ መላው ኢትዮጵያ ህዝብ ዋጋ የከፈለበት ጉዳይ ስለሆነ አሁንም በእውነት መስቀለኛ መንገድ ላይ ያለነው መስቀለኛ መንገድ ላይ መሆናችን አንደኛ ይዘን የመጣ ነው ክፉ እርግማኑ የፖለቲካ ባህላችን አለ። አሁንም በአንድ በኩል ደግሞ ተስፋ አለ ያንን ቆሻሻ ካራገብን ከተው በቅን ልቁ በቅን አስተሳሰብ ሁሉ በተለይም ደግሞ የፖለቲካ ገበያ ውስጥ ያለ ፖለቲከኞች ለዚህ ቅን ሀሳብ ተገጄ ከሆነን ስሜታችንና ፍላጎታችንን ከገደብን ኢትዮጵያ ለመለወጥ ለዘመናት የነበራትን ቆሻሻ የፖለቲካ ታሪክ አራግፋ ወደ ዴሞክራሲ ስርዓት የመሸጋገር እድሉ አቅፎ የለፋንበት ብዙዎች ዋጋ የከፈሉበት ከንቱ ነው የሚሆነው። ወደ ቀደመው መጥፎ የፖለቲካ ባህላችን ነው የምንመለሰው። ያ ደግሞ ውጤቱን የምናውቀው ስለሆነ በተለይም ምሁራኖቻችን በተለይም ፖለቲከኞቻችን ተቃዋሚ ምን በለው ተወዳዳሪ ምን በለው ምንም፣ ሁላችንም ከአሁን በኋላ የጥፋት ፖለቲካ ይቅርብን ብለን ለሀገራችን፣ ለኢትዮጵያ የሚጠቅም እንደ ትውልድ ትውልድ ሊናገርለት የሚችለውን መልካም ታሪክ ጥለን ለማለት ተባበን እነስራላለሁን ስላከበራችሁ። ዘንድሮ ለተከታታይ ስድስተኛ ዓመት የቀጥለው የበጎ ሰው ሽልማት ከልዩ ተሸላሚው በተጨማሪ ለሌሎች ዘጠኝ ሰዎች በልዩ ልዩ ዘርፎች እውቅና ሰጥቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።